የአሜሪካ ድምፅ ነው። ለራዲዮ ራዲዮ በቴሌቪዥን ለዌብና ማኅበራዊ መገናኛዎች አድማጮቻችን፣ ተመልካቾቻችን እንዲሁም ተከታዮቻችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በሳተላይት ኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ በ57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ኅዳር 28 2014 ዓመተ ምሕረት ስርጭታችን ጀመረ ጤና ይስጥልኝ የተከበራችሁ አድማጮቻችን ተመልካቾቻችን እንዲሁም ተከታዮቻችን እንደምናመሻችሁ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ባለፈው ሳምንት ውስጥ በከውጊያ ቀጠናው 12 የህወሓት ከፍተኛ የጦር አመራር አባላት ተወግደዋል ሲል የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ዛሬ ማምሻውን አስታውቋል። ዛሬ በነዚህ ሁለት ከተሞች የደረሰው ጥፋት ምን ያህል እንደሆነ መረጃ የለኝም። ምክንያቱም ከተሞቹ ነፃ ያወጡት ትላንት ነው። የፌዴራል አካላት እነዚህን መረጃዎች ለማሰባሰብ ወደዚያው ተሰማርተዋል እና በእነዚህ ከተሞች የደረሰውን የጥፋት መጠን የተሟላ መረጃ በእጅ የለም። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኒ ስዩም ማምሻውን ለጋዜጠኞች ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። የመከላከያ ኃይሉ የሕወሓት ታጣቂዎች እጃቸውን እንዲሰጡ መጠየቁን ቀጥሏል ብለዋል። በሌላ በኩል ግን የሕወሓት መሪዎች አካባቢዎቹን እየለቀቁ የወጡት ቀደም ሲል በያዙት ዕቅድ መሰረት መሆኑን እና እቅዳቸውን ማሳካታቸውን መናገራቸውን ቀጥለዋል። በምሽቱ መጽሔት ክፍለ ጊዜ እነዚህንና ሌሎችንም ዘገባዎች ይዘናል። ክቡራትና ክቡራን አድማጮች ዝግጅታችንን የዛሬ ስርጭታችንን በቀጥታ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ መከታተል ትችላላችሁ። የምሽቱ የስቱዲዮ ፕሮዲውሰራችን የፕሮግራሙ መሪ ኤልያስ አስማረ ነው። የስቱዲዮ ቴክኒሽያን ቢል አንድራዴ እንደዚሁም ለድምፅና ለምስል ቅንብር ራብ ማክሪን በስቱዲዮ መሳሪያዎች ላይ ይገኛሉ። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው እንደዚሁም የምሽቱ ስርጭት ዋና አዘጋጅ ሲሆን ግርባ እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሺዎች የሚቆጠሩ የሱዳን ተቃዋሚ ሰልፈኞች በአገሪቱ መዲና ካርቱም እና በተለያዩ የአገሪቱ ክፍሎች የጥቅምቱን ወታደራዊ መፈንቅለ መንግስት በመቃወም ትናንት ሰኞ አደባባይ መውጣታቸው ተነገረ። ተቃውሟቸውን ለማሰማት ወደ ቤተ መንግስቱ አካባቢ ያመሩትን ለመበተን ፖሊስ አስለቃሽ ጋዝ መጠቀሙን ተቃዋሚዎቹ ተናግረዋል። የአሶሽየትድ ፕሬስ ዘገባ እንዳመለከተው የተቃውሞ ሰልፎቹ ከካርቱም ውጪ በከሰላ በሰና እና በፖርት ሱዳን ከተሞች ተካሂደዋል። የሱዳን ወታደራዊ መንግስት እንደ ኤሮፓ አቆጣጠር ጥቅምት 25 ስልጣን ገልብጦ በመውሰድ በርካታ የሽግግሩ መንግስት ባለስልጣናት ያሰረ መሆኑ ይታወቃል። እንደ ኤሮፓ አቆጣጠር በሚያዝያ 2019 የቀድሞውን ፕሬዚደንት ኦማር አልበሽርን ለማስወገድ ከተደረገው ህዝባዊ አመፅ ወዲህ በሱዳን የመፈንቅለ መንግስት ሲካሄድ ለሁለተኛ ጊዜ መሆኑም በዘገባው ተገልጿል። ጀነራል አብዱልፈታ ከስልጣን አስወግዷቸውና አስረዋቸው የነበሩትን ጠቅላይ ሚኒስትር አብዶላ ሀምዶክን ወደ ስልጣን የመለሱ ቢሆንም የተደረገውን ድርድር ተቃዋሚዎቹ አልተቀበሉትም። ተቃዋሚ ሰልፈኞቹ ትናንት ሰኞ በያዟቸው መፍክሮች ከወታደሩ ክፍል ጋር ከእንግዲህ ምንም ድርድር አያስፈልግም፣ ምንም አይነት መቻቻልም ሆነ የስልጣን ክፍፍል አያስፈልግም የሚሉት እንደሚገኙበት ተዘግበዋል። ጋምቢያ ውስጥ ባለፈው ሳምንት ቅዳሜ በተደረገው ምርጫ በድጋሚ አሸናፊ ሆነው የተመረጡትን ፕሬዝደንት አዳማ ባሮንና የምርጫውን ውጤት በመቃወም ትናንት አደባባይ የወጡ የተፎካካሪው እጩ የኦሳይኑ ዳርቦ ደጋፊዎችን ፖሊስ አስለቃሽ ጋዝ በመርጨት መበተኑ ተነገረ። ከጋምቢያ ዋና ከተማ 12 ኪሎ ሜትር ወጣ ብላ በምትገኘው ባንጁል አካባቢ የሚኖሩ በመቶዎች የሚቆጠሩ ተቃዋሚዎች ወደ አደባባይ የወጡት ለፕሬዝደንታዊ ምርጫ ቀርበው የተሸነፉ ሁለት ተቃዋሚ እጩዎች ውጤቱን የማይቀበሉ መሆኑን ካሳወቁ በኋላ ነው። ፖሊስ ባወጣው መግለጫ ከምርጫ በኋላ በሚካሄድ የአመፅ እንቅስቃሴ የመቻቻል ባህላችንና ሰላማችንን አደጋ ላይ የሚጥል በመሆኑ ተቀባይነት አይኖረውም ብለዋል። ትንሿ የምዕራብ አፍሪካ አገር ጋምቢያ ለ22 ዓመት የገዟትን የቀድሞ ፕሬዚዳንቷን እንደ ኤሮፓ አቆጣጠር በ2016 በተካሄደ ምርጫ ከሸኘች ወዲህ ይሄኛው የመጀመሪያው ምርጫ መሆኑ ተነግሯል። ኬንያ ናይሮቢ ውስጥ ዛሬ ማክሰኞ አንድ የኬንያ ፖሊስ ባለቤቱንና ራሱን ጨምሮ ስድስት ሰዎችን ተኩሶ መግደሉን የኬንያ ወንጀል ምርመራ ዳይሬክቶሬት አስታወቁ። የግድያው ምክንያት ያልተገለጸ ሲሆን ፖሊሱ ባለቤቱን ከገደለ በኋላ ወዳገኘው ሰው ሁሉ ላይ መተኮሱ ተገልጿል። በመጨረሻም የራሱን ሕይወት አጥፍቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ሩሲያ ወታደሮቿን በዩክሬን ድንበር አቅራቢያ ማከማቸቷ በሚነገርበት በዚህ ወቅት ፕሬዚደንት ባይደንና የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ማክሰኞ በድረገጽ ተገናኝተው ይነጋግራሉ። ፕሬዚደንት ባይደን ሩሲያ የቀድሞ የሶቪየት ህብረት አካል የነበረችውን ትንሿ ዩክሬንን የምትወር ከሆነ ጠንካራ የምጣኔ ሀብት ማዕቀብን መጣልን ጨምሮ ሌሎች እርምጃዎችን ሊወስዱ እንደሚችሉ ያስጠነቅቀዋቸዋል ተብሎ ይጠበቃል። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ባለፈው ሰኞ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ እና የሩሲያ ግንኙነት በመጥፎ ደረጃ ላይ ይገኛል ካሉ በኋላ ለማንኛውም ክሬምሊን ፕሬዚደንት ባይደን የሚሉትን ነገር ለመስማት ተዘጋጅታለች ብለዋል። ዝርዝር ዘገባው በምሽቱ የዜና መጽሔት ይቀርባል። የባይደን አስተዳደር እንደ ኤሮፓ አቆጣጠር በ2022 በሚደረገው የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ ማዕቀብ በማድረግ ከዩናይትድ ስቴትስ አትሌቶች ውጪ ማንኛውም የመንግስት ባለስልጣን እንደማይሳተፍ አስታወቀ። የዋይት ሀውስ ቃል አቀባይ ጄንሳኪ ትናንት ለጋዜጠኞች እንዳረጋገጡት ዩናይትድ ስቴትስ ማንኛውንም የዲፕሎማት ተወካይ ወይም ባለስልጣን ወደ ቻይናው የክረምት ኦሎምፒክ ጨዋታዎች አትልክም ብለዋል። ይህ መሆኑም በቻይና ዚንጂያንግ ውስጥ እየተካሄደ ባለው ዘር ማጥፋትና በሌሎች የሰብአዊ ጥቃቶች የተነሳ በመሆኑ እንደሆነ ቃል አቀባዩ ገልጸዋል። በዩናይትድ ስቴትስ ቡድን ውስጥ ያሉ አትሌቶች ሙሉ ድጋፋችን አላቸው ያሉት ጄንሳኪ መቶ በመቶ ከኋላቸውን ከዚህ ሆነን ድጋፋችንን እንገልጽላቸዋለን ብለዋል። አትሌቶቹን ሳይጨምር የዲፕሎማሲው መገለል የተወሰነው እንደ አውሮፓ አቆጣጠር በ1980 በፕሬዚደንት ጂሚ ካርተር ዘመን ሶቪየት ህብረት አፍጋኒስታንን ወራለች በሚል ዩናይትድ ስቴትስ አትሌቶቿን ከሞስኮው የበጋ ኦሎምፒክ በማገድ የፈጸመችውን ስህተት ላለመድገም መሆኑ ተገልጸዋል። ታሊባን ወደ ስልጣን ከመጣ በኋላ የአፍጋኒስታን ምጣኔ ሀብት እየወደቀ በመምጣቱ ከአፍጋኒስታን እየተሰደዱ ወደ ኢራን የሚገቡ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። ባለፉት ሦስት ወራት ብቻ ከ300 ሺህ ሰዎች በላይ ህገወጥ በሆነ መንገድ ወደ ኢራን መግባታቸው ተዘግቧል። የኖርዌይ የስደተኞች ምክር ቤት ይፋ እንዳደረገው መረጃ ከሆነ በየቀኑ ከ4 እስከ 5 ሺህ ሰዎች አፍጋኒስታንን እየለቀቁ ወደ ኢራን ይገባሉ። ምንም እንኳ የብዙዎቹ ፍላጎት ወደ አውሮፓ መሄድ ቢሆንም በኢራን የሚቀሩ ስለሆነ እስካሁን አውሮፓን የሚያሰጋ የስደተኛ ማዕበል ከአፍጋኒስታን አለመከሰቱም ተነግረዋል። አንዳንድ ዘገባዎች ግን እንደሚያመለክቱት በቱርክ በኩል አድርገው ጣሊያን ውስጥ የታዩ የአፍጋኒስታን ስደተኞች አሉ። ኢራን በየሳምንቱ ከ20 እስከ 30 ሺህ የሚሆኑ ስደተኞችን ወደ አፍጋኒስታን መልሳ ትልካለች። እስካለፈው ኅዳር ወር ድረስ ከ1.1 ሚሊዮን በላይ ስደተኞችን ወደ አፍጋኒስታን መልሳ ማባረሯም ተመልክቷል። ይሁን እንጂ አፍጋኖቹ በተባረሩ ቁጥር እየደጋገሙ ወደ ኢራን ተመልሰው ስለሚመጡ ኢራን ውስጥ ያሉ የአፍጋን ስደተኞች ቁጥር ከሦስት ሚሊዮን በላይ መሆኑም ተነግረዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ደረጀ ለዜናው የተከበራችሁ አድማጮቻችን፣ ተመልካቾቻችን፣ ተከታዮቻችን ከአሜሪካ ድምፅ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ኅዳር 28 2014 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርትስ እንደዚሁም በ31 ሜትር ባንድ በ9485 ኪሎ ኸርትስ ላይ በቀጥታ ታገኙናላችሁ። ለራዲዮ በቴሌቪዥን ተመልካቾቻችን ደግሞ የምንገኘው ኢትዮ ሰዓት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በዩቲዩብ እና ኢንስታግራም ላይም ልታገኙ ትችላላችሁ። ዝግጅቶቻችንን በሚቀጥሉት ጥቂት ሳምንታት ውስጥ አንድ ሚሊዮን የሚሆኑ ትውልድ ኢትዮጵያን የማመላለስ ሐሳብ የያዘው የኢትዮጵያ አየር መንገድ የዋጋ ቅናሽ ማድረጉን አስታውቀዋል። እኛ አሁን በዚህ ጊዜ የምንጠብቀው ከፍተኛ ከቁጥሩ አንጻር በርካታ ኢትዮጵያኖች ትውልድ ኢትዮጵያኖች ከፍተኛ የስልክ ጥሪ አይተናል። ይህንን እንግዲህ ሰሞኑን ወደ ምዝገባ ይለወጣል ብለን እንጠብቃለን። በሰሜን ኢትዮጵያ የኢትዮጵያ አየር መንገድ ቢሮ ዳይሬክተር አቶ ንጉሡ ወርቁን ነው የሰማችሁት ማብራሪያ ሰጥተውናል። በዚህ ምሽት በንግድና ምጣኔ ሀብት ክፍለ ጊዜ ሰፋ ላለ መግለጫ ይመለሳሉ። አሁን የምሽቱን የኢትዮጵያንና ዓለም አቀፍ ዜናዎች ወደምንተነትንበት የመጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ አብይ ርዕስ ንስማ በጦርነቱ ቀጠና ውስጥ ባለፈው ሳምንት አስራ ሁለት የህወሀት ከፍተኛ የጦር መኮንኖች እንዲወገዱ ተደርጓል ሲል የኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። እንዲሁም የህወሀት ታጣቂዎች እጃቸውን እንዲሰጡ የመከላከያ ኃይሉ አሁንም ጥሪ እያስተላለፈ መሆኑንም አመልክቷል ጽህፈት ቤቱ። ይህ በእንዲህ እንዳለ በጦርነቱ ምክንያት በአማራና በአፋር ክልሎች ውስጥ ከ1.8 ሚሊየን በላይ ቁጥር ያለው ሰው መፈናቀሉን የጽህፈት ቤቱ ኃላፊ ቢለኔ ስዩም የፕሬስ ኃላፊ ናቸው። ማምሻውን ለጋዜጠኞች በሰጡት መግለጫ ተናግረዋል። በሌላ በኩል ግን የአማርን ይዘዋቸው የነበሩ የአማራና የአፋር ክልሎችን እየለቀቁ የወጡት በራሳቸው እቅድ መሰረት መሆኑንና እቅዳቸውንም ማሳካታቸውን የህወሀት መሪዎች መናገራቸውን ቀጥለዋል። መለስካቸው አመሀ በጠቅላይ ሚኒስትሩ ጽህፈት ቤት የተሰጠውን ማብራሪያ ተከታትሎ የሚከተለውን ዘግቧል። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬተሪ ቢለኔ ስዩም ባለፉት ሁለት ሳምንታት ያህል በሀገሪቱ ጠቅላይ ሚኒስትር የተመራው የማጥቃት እርምጃ አያሌ የአማራና የአፋር አካባቢዎችን ከህወሀት ነፃ እንዳወጣ አስታውሰው፣ በተለይ ሰሞኑን የተገኙ ድሎች ቀደም ሲል አስራ ሁለት የህወሀት ሰራዊት ከፍተኛ መኮንኖች ከውጊያው ግንባር በኃይል መወገዳቸው ውጤት እንደሆነ አመላክተዋል። የትላንቱ የጀግንነት ጀብድ እየተበታተነ ለሚገኘው የህዋት ሰራዊት ከባድ ምት ነው። ይህ ከአንድ ወይም ከአንድ ሳምንት ተኩል በፊት በውጊያው ግንባር ከተከናወነው ሁኔታ ጋር የሚዛመድ ነው። በዚህ ወቅት አስራ ሁለት የሚሆኑ ከፍተኛ የህዋት ወታደራዊ አመራር አባላት ከውጊያው ሜዳ እንዲገለሉ በመገደዳቸው ለዚህ የህዋት ሽንፈት ከፍተኛ አስተዋጽኦ አድርጓል። የመከላከያና የክልል የጸጥታ ኃይሎችም አያሌ ቁጥር ያላቸውን የህዋት ታጣቂዎችን በመማረክ ላይ ይገኛሉ። ከመንግስት ለቀረበው የእጅ ስጡ ጥሪም ምላሽ እጅግ ብዙ ቁጥር ያላቸው የህዋት ታጣቂዎች እጅ እየሰጡ ናቸው። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከሰዓታት በፊት ትዊት ባደረጉት ጽሑፍ ግን ይህ የእቅዳችን አንድ አካል ነው፣ ሰሜን ሸዋን፣ ኮምቦልቻንና ደሴን የለቀቅነው በእቅዳችን መሠረት ነው ብለዋል። ይህንኑ አባባል በመጥቀስ ጋዜጠኞች ላቀረቡት ጥያቄም ቢለኔ ስዩም ምላሽ ሰጥተዋል። ህወሓትን ወክዬ ልናገር አልችልም ይሁንና ይህ አሁን የህወሀት አመራር ስልታዊና ታክቲካዊ ማፈግፈግ ነው ያደረግ ነው እንጂ አልተሸነፍንም የሚለውን በቅርቡ አዲስ አበባን በቅርብ ርቀት ከበናል ካሉት ጋር በአንድ ሚዛን ነው የማየው። ለዚህ አባባል ምንም አይነት ክብደትን አልሰጠውም። የመከላከያ ሰራዊቱና የሁለቱ ክልሎች ኃይሎች ካለፉት ሁለት ሳምንታት ጀምሮ የተጓዙበት የድል ጎዳናና ብሔራዊውም ሆነ ክልላዊ ኃይሎች ያሏቸው ስልታዊ ዝግጅት እስከ ምን ደረጃ እንደደረሰ ውጤቱ በራሱ ምስክር ነው። ትናንት ደሴን፣ ኮምቦልቻንና ባቲን የኢትዮጵያ መከላከያ ኃይልና የሁለቱ ክልሎች የጸጥታ ኃይሎች ከህወሀት ነጻ ካወጡ በኋላ ጠቅላይ ሚኒስትር አብይ አህመድ ለሰራዊቱ ያደረጉት ንግግርም ድሉ በዋዛ እንዳልተገኘ የሚገልጽ ነው የኛ ወታደሮች ለማመንም ለመናገርም በሚከብድ ደረጃ ጀግነት አላቸው እንግዲህ እናንተ እንደምትታዘቡት ውጊያ ሲባል መታኮስ ብቻ አይደለም በጣም በርካታ ኪሎ ሜትር በእግር መጓዝ መጠማት ይፈልጋል ሳይበሉ ሳይጠጡ በእግር ቀናት የተጓዙ ነው የሁሉ አካባቢ ነጻ ያወጡት የተገኘው ድል ለማመን ይከብዳል በሀገር መከላከያ ሚኒስቴር እጅግ ኩራት ተሰምቶናል በህዝባችን ኩራት ተሰምቶናል ከዚሁ ጋርም ቢለኔ ስዩም በሁለቱ ክልሎች በጦርነቱ ሳቢያ የደረሰውን ሰብአዊና ቁሳዊ ጉዳት ዘርዝረዋል። በተለይም በአንዳንድ የአፋርና የአማራ ክልል ከተሞች የህወሓት ኃይሎች አድርሰዋል የተባለውን ጥፋት በምስል ጭምር አሳይተዋል። በአፋርና በአማራ ክልሎች ህወሓት ጦርነቱን ካስፋፋና ጥቃት መፈጸም ከጀመረ ወዲህ ያስከተለውን የሕይወትና የንብረት ጥፋት በትክክል ማወቅ እስካሁን ባይቻልም በሁለቱ ክልሎች ብቻ ከ1.8 ሚሊዮን በላይ ህዝብ ተፈናቅለዋል ብለዋል። ይህ ሁሉ ሆኖም ግን አንዳንድ የዓለም አቀፉ ማህበረሰብ አባላት ዝምታን መርጠዋል ሲሉ ተችተዋል። አንዳንድ በትግራይ ክልል ሰብአዊ እርዳታ እየደረሰ እንዳልሆነ የሚናገሩ የዓለም አቀፉ ማህበረሰብ አባላት በህወሓት ዛሬም ተይዘው ስለሚገኙት ዘጠኝ መቶ ከባድ የጭነት መኪኖች ዝምታ መርጠዋል። እነዚህ መኪኖች ምግብና ምግብ ነክ ያልሆኑ የእርዳታ ቁሳቁሶችን ለማጓጓዝ ይረዱ የነበረ ቢሆንም እነዚህን ተሽከርካሪዎች ለመመለስ ከሌላው ወገን እምቢተኝነት እንዳለ የሚያሳዩ መረጃዎች አሉ። እንዲያም ሆኖ ህወሓት እነዚህን መኪኖች ሰራዊቱን ከቦታ ወደ ቦታ ለማዘዋወርና ተሸንፎ ከሚወጣባቸው ቦታዎች የዘረፉትን ሀብቶች ለማጓጓዝ እየተጠቀሙባቸው እንደሆነ እየተመለከትን ነው። በዚህም ረገድ የዓለም አቀፉ ህብረተሰብ አንዳንድ አባላት ሚዛን የጎደለው አመለካከት ያንጸባረቁ ነው። ህወሀት እየፈጸመ የሚገኘውን ሰፊ የሰብአዊ መብቶች ጥሰቶች፣ የንብረት ዘረፋና ውድመቶች በተመለከተ የመረጡት ዝምታ የሚያጠያይቅ ነው። በህወሀት እስከ ዛሬ በአማራም ሆነ በአፋር ክልሎች ተይዘው ከቆዩ ከተሞች ደሴና ኮምቦልቻ ከፍ ያለ ቁጥር ያለው ህዝብ የሚኖርባቸው ከመሆናቸው አንጻር ከዚሁ ጋርም ተያይዞ የተዘረጋው የልማት መዋቅርና ያለው ንብረት ሰፊ መሆኑ አይጠረጠርም እና እስካሁን ባለው መረጃ የደረሰው ጥፋት ግምት ምን ይመስላል? የሚል ጥያቄም ከጋዜጠኛ ቀርቦላቸው ነበረ። ለቢለኔ ስዩም ዛሬ በነዚህ ሁለት ከተሞች የደረሰው ጥፋት ምን ያህል እንደሆነ መረጃ የለኝም። ምክንያቱም ከተሞቹ ነፃ ያወጡት ትላንት ነው። የፌዴራል አካላት እነዚህን መረጃዎች ለማሰባሰብ ወደዚያው ተሰማርተዋል እና በነዚህ ከተሞች የደረሰውን የጥፋት መጠን የተሟላ መረጃ በእጅ የለም። ይሁንና ህዋት በሌሎች ከተሞች እስከዛሬ ትቶ የሄደውን ጥፋት ስንመለከት በእነዚህ ከተሞች ውስጥ አድርሰው ስለሄዱት ጥፋት ከፍተኛነት ምንም ጥርጣሬ የለኝም። በአሁኑ ወቅት ከአንዳንድ ዓለም አቀፍ ማህበረሰብ አካላትም ሆነ በማህበራዊ ትስስር ገጾች በኢትዮጵያ መንግሥት ላይ ከሚሰነዘሩ ትችቶች አንዱ በተለያዩ የሀገሪቱ ክፍሎችና በተለይ በአዲስ አበባ ከተማ አያሌ ሰዎች ከአስቸኳይ ጊዜ አዋጁ ጋር በተያያዘ ማንነታቸውን መሠረት ያደረገ እስር ይፈጸምባቸዋል የሚል ነው። በተለይ በትግራይ ተወላጆች ላይ ብርቱ ግፍ ይፈጸማል ሲሉም ይከሳሉ። ዩኤስ አሜሪካን ጨምሮ ስድስት አገሮችም ይህንን በማስመልከት ትናንት መግለጫ ወጥተው እንደነበረ አይዘነጋም። ፕሬስ ሴክሬታሪ ቢለኔ ስዩም ለዚህም ምላሽ ሰጥተዋል። ከአስቸኳይ ጊዜ አዋጁ ጋር በተገናኘ የተያያዙ ብዙ ሰዎች አሉ። ይህ እስር የተካሄደው በሚታመኑ ማስረጃዎች፣ ጥቆማዎችና ምስክርነቶች በደህንነት ኃይሎች አማካኝነት ነው። የደህንነት ኃይሉም ተገቢውን ምርመራ እያደረገ እነዚህን ታሳሪዎች እየለቀቀ እንደሆነ ይታወቃል። ይህ ሂደት የሚቀጥልና የሚለዋወጥ ስለሆነ አንድ አይነት ቁጥር ልሰጥ አልችልም። የሚያዙ አሉ፣ የሚመረመሩ አሉ፣ የሚለቀቁም አሉ እና የሚሰማው ጩኸትም የጎዶሎ ሚዛኑ አንድ አካል ነው። ምክንያቱም ይህ ቅቡልነት ያለውና ህጋዊ መንግስት ነው። ይህ መንግስት በህገ መንግስት የሚገዛ መንግስት ነው። ደህንነትን ለማስጠበቅ የሚወስደው ማንኛውም እርምጃ ህጋዊነት በሚገባ ጥበቃ እንዲያገኝ ነው እና ይህን በቀጥታ በዚህ ሂደት ጣልቃ መግባት የሀገሪቱን ሉዓላዊነት መጋፋት ነው የሚሆነው። ቢለኔ ስዩም በሚቀጥሉት ሳምንታት በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ወደ ሀገራቸው በመጣት ስለ ኢትዮጵያ የሚነዛውን የሐሰት ትርክት በማስተባበል እንዲረዱና ከሀገራቸው ጋር አብረው እንዲቆሙም አበረታተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት እየተከታተላችሁ እየተመለከታችሁ ያላችሁት የተከበራችሁ ተመልካቾች አድማጮች እንዲሁም የዌብና የማህበራዊ መገናኛዎች ተከታዮቻችን የሰማችሁት የምሽቱን አብይ ርዕስ ዘገባ ነበር መለስካቸውን አመሰግናለሁ ለዘገባው የትንታኔው መጽሔት ይቀጥላል የህወሀት ተዋጊዎች ገብተውባቸው በነበሩ የሰሜን ሸዋ አካባቢዎች ባሉ የጤናት የጤና ተቋማት ላይ ከፍተኛ ጉዳት አድርሰዋል ሲሉ የዜኑ የዞኑ የጤና ባለሙያዎች እየተናገሩ ናቸው። ለዚህ ክስ ከህወሃት መሪዎች የተሰማ ምላሽ እስካሁን ድረስ ባይኖርም ቀደም ሲል ሲሰጧቸው በነበሩ ማብራሪያዎች ግን በሲቪል ተቋማት ላይ ተዋጊዎቻቸው ጉዳት እንደማያደርሱ ሲናገሩ እንደነበር ይታወሳል። ተቋማቱ ዛሬ ያሉበት ሁኔታ ቀደም ሲል ሲሰጧቸው የነበሩ አገልግሎቶችን መስጠት የሚችሉበት አቋም ላይ አይደለም ሲሉ የዞኑ ባለስልጣናት ተናግረዋል። መስፍን አድራጌ ተጨማሪ አለው። ከምዕራብ ወረዳ ቦረና አካባቢ ለአሜሪካ ድምፅ አስተያየታቸውን የሰጡት የደቡብ ወሎ ዞን ጤና መምሪያ ኃላፊ አንትነ ደመላሽ የህወሓት ኃይሎች ገብተው በወጡባቸው ከተሞችና ቀበሌዎች በጤና ተቋማት ላይ ያደረሱት ውድመትና ዘረፋ የከፋ ነው ብለዋል። እንግዲህ ይህ ኃይል ፍጹም ሰብአዊነት የሌለው ለምንም ነገር የማያስብ መሆኑን ማሳያ ነው በጤና ተቋሞቻችን እየደረሰ ያለው ጉዳት። ከነዚህ ጉዳቶች ውስጥ እንግዲህ እንደ ዞን ከሚገኙት ጠላት በተቆጣጠረባቸው አካባቢዎች ባየናቸውም ቲቪ ምልከታ እየተደረገ ባለው ዳሰሳ መሰረት ባባቸው ጤና ተቋማቶች ከፍተኛ ጉዳት አድርሷል። ጭኖ የሚወስደውን ጭኖ ወስዷል። ከዛ በተጨማሪ መውሰድ የማይችለውን ደግሞ እዛው እንዲወድም አድርጎታል። የህክምና መሳሪያዎችን የተለያዩ መድኃኒቶችም ጭምር በቀጣይ ጊዜ እንዳንጠቀምበት በሚያደርግ ሁኔታ ጉዳት ይደርስበት ሂደት ነው ያለው። ይህን ተቋማቶቹ ፊዚካሊ ግንባታዎች ላይ በሮችን በመገንጠል ሌሎች ሌሎች ነገሮችን በማድረግ ከፍተኛ ጉዳት ያደረሰበት ሂደት ነው ያለው። እንደኛ መምሪያ ኃላፊው መረጃ ከተሰበሰበባቸው እና የቀጥታ ጉብኝት ከተደረገባቸው ጤና ተቋማት በለጋምቦ ወረዳ የሚገኙት የአቀስታ ሆስፒታልና የገነት የጤና ጣቢያ እንዲሁም በጃማ ወረዳ የሚገኘው የጃማ ሆስፒታል ለዝረፋና ለጉዳት ከተዳረጉት ጥቂቶቹ መሆናቸውን መምሪያ ኃላፊው ተናግረዋል። ገነት የጤና ጣቢያ በአካል ምጸገ ጤና አይተነዋል። ከፍተኛ ጉዳት ደርሶበታል። በተመሳሳይ አቀስታ ሆስፒታል ህክም ገብቷል። ከፍተኛ ጉዳት ደርሶበታል። በተመሳሳይ ጃማ ሆስፒታል ላይ እንደዚሁ፣ በአካባቢ ያሉ ባለሙያዎች እንደዚህ የመንግስት አካላቶች ማህበረሰቡ በጋራ ገብቶ አይቷል። ከፍተኛ ጉዳት ደርሶበታል ና አጠቃላይ የሚያሳየው ነገር ምንድን ነው? በገባባቸው አካባቢዎች ኢሰብአዊ የሆነ ድርጊት እንዳፈጸመ ከዛ በተጨማሪ ደግሞ የጤና ተቋማት ላይ ከፍተኛ ጉዳት ማድረሱን ታዝበናል። ባለው ሂደት የጃማ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ መሐመድ የሱፍ በበኩላቸው የተሟላ አገልግሎት ይሰጥ የነበረው ሆስፒታል አሁን መሰረታዊ የሚባሉ የህክምና ተግባራትን መፈጸም በማይችልበት ደረጃ እንዲወድም ተደርጓል ሲሉ የህወሀት ኃይሎችን በድርጊቱ ይከሳሉ። በውድ ዋጋ ተገዝተው ለህዝቡ ግልጋሎት ይሰጡ የነበሩ መሳሪያዎች መዘረፋቸውንና ህይወት አድርድ መድኃኒቶች ከጥቅም ጥቅም ውጭ እንዲሆኑ መደረጋቸውን ጭምር በማውሳት ሆስፒታላችን ከተመሰረተ አራት አመት ጨርሷል። በዚህ ሂደት ውስጥ በጣም የተሟላ አገልግሎት ነው የሚሰጠው። የተሟላ ማቴሪያል ያለው ሆስፒታል ነው። እስከ ህዳር ዘጠኝ ድረስ ለወረዳውና በአካባቢው ለሚገኘው ማህበረሰብ የተሟላ አገልግሎት በመስጠት ላይ እያለ ችግሩ ተከስቷል። ችግሩ ከተከሰተው ከአስራ አንድ ቀን በኋላ አካባቢው ከዋት ኃይሎች ነጻ ሆኗል። ነገር ግን አብዛሀኛው ማህበረሰቡን ስናገለግልበት የነበረው የህክምና መሳሪያ በሙሉ ተወስዷል። የላቦራቶሪ ውስጥ የነበሩ ማሽኖች፣ የአልትራሳውንድ ማሽኖች፣ የአነስቴዣ ኦፕሬሽን ክፍል የሚያገለግሉ አጠቃላይ ማሽኖች፣ ኤክስሬ ማሽን የተወሰደው ተወስዶ ከጥቅም ውጪ ሆኗል። ፋርማሲ ክፍል ውስጥ ያሉ መድኃኒቶች በአብዛኛው ተወስደዋል። ያልተወሰዱትም ከጥቅም ውጪ በአካል ቢታይ እውነት ለመናገር በሚያሳዝን መንገድ ተረጫይተው ነው የሚገኙት። የህሙማን ጤና መከታተያ ማሽኖች፣ የህፃናት ልዩ ማቆያ ክፍሎችና የቀዶ ህክምና መሳሪያዎች ጭምር መዘረፋቸውና እንዲወድሙ መደረጋቸው አገልግሎቱ መስጠት እንዳይችሉ እንዳስገደዳቸው ከስራ ማስኪያጁ ማብራሪያ ለማወቅ ታችሏል በሆስፒታላችን ውስጥ ከአሁን በፊት ህብረተሰቡን ስናገለግልባቸው የነበሩ አጠቃላይ ማሽኖች በጣም በርካታ ናቸው ፔሸንት ሞኒተር የምንለው ከአስር በላይ የነበረ ነው በህጻናት ኢንቴንሲቭ ኬር ዩኒት ውስጥ አገልግሎት ይሰጡ የነበሩ በጣም በርካታ ማቴሪያሎች በኦፕሬሽን ሩም ውስጥ አገልግሎት ይሰጡ የነበሩ ማቴሪያሎች በዚሁ ቡድን ሙሉ በሙሉ ተወስደዋል ካልሆነም ደግሞ እዛው ላይ ከጥቅም ውጭ አገልግሎት እንዳይሰጡ የተደረጉበት ሁኔታ ነው ያለው አሁን ላይ ቆመን ስናየው ሆስፒታላችን ከአሁን በፊት ይሰጡ የነበረ በሁሉም መስክ አገልግሎት በዚህ ችግር ምክንያት ስተጓጉሎ ነው ያለው። የዞኑ ጤና መምሪያ ኃላፊ በበኩላቸው ጉዳቱ በጣት የሚቆጠሩ ጤና ተቋማት ላይ ብቻ የተፈጸመ አይደለም፣ ይልቁንም የህወሓት ኃይሎች ገብተው በነበሩባቸው አካባቢዎች በሙሉ ተመሳሳይ ጥፋት ተፈጽሟል የሚል እምነት አለን ብለዋል። ወደ መቶ ሶስት የሚደርሱ ጤና ተቋማቶች ጉዳት ደርሶባቸዋል። ይሄ በተመሳሳይ ደግሞ ወደ ዘጠኝ ሆስፒታሎች አካባቢ ከፍተኛ የሆነ ጉዳት እንደደረሰባቸው ነው እያሰብን ያለ ነው። ለምንድን ነው ጠራት የተቆጣጠረባቸው አካባቢዎች ላይ አሁን ባየነው መሰረት በገባባቸው አካባቢዎች የሚገኙ ጤና ተቋማት እናቶችና ህጻናት ህጻናት እንዳይታከሙ፣ አቅመ ደካሞች እንዳይታከሙ፣ በአጠቃላይ የአማራ ሕዝብ ታክሞ እንዳይደኑ፣ ራሱ የራሱን ጤንነት እንዳይጠብቅ በሚያደርግ መልኩ ከፍተኛ ጉዳት የደረሰበት ሂደት ነው ያለው። የህወሓት ኃይሎች ከአካባቢዎቹ የለቀቁት በቅርቡ መሆኑን ተከትሎ በጤና ተቋማቱ ላይ የደረሰው ጉዳት በዝርዝር እንደማይታወቅ አቶ አንተን አስረድተዋል። ይሁን እንጂ ይህን የሚያጣራ ቡድን መቋቋሙን ጠቁመዋል። እያሰብን ያለነው ከክልሉ ጤና ጥበቃ ቢሮ አጋር አካላት፣ እንደዚሁም ማህበረሰቡ ጋር በጋራ በመሆን የተቋማቶችን የጉዳት መጠን ለመለየት ጥረት እያደረግን ያለ ነው። ረጅም ጊዜ ሊወስድ ይችላል፣ ይሄ የተወሰኑ ሳምንታቶችን። ግን በተለቀቁት አካባቢዎች ይህንን የጉዳት መጠን ሊለይ የሚችል ቸክሊስት ተዘጋጅቷል፣ ቡድን ተቋቁሟል። በተለቀቁበት አካባቢዎች ከስር ከስር በጤና ተቋማት ላይ የደረሰው ጉዳት ምን ይመስላል የሚለውን አሰሳ አድርገን ለሚመለከተው አካል፣ ለማህበረሰቡ፣ እንደዚሁም ለአጋርና ባለድርሻ አካላቶች እውቅና በመፍጠር ተቋማትን መልሶ ለማቋቋም ጥረት እናደርጋለን ብለን ይዘናል። ያለውን አቅም በመጠቀም ጤና ተቋማቱ መሰረታዊ ተብሎ የተለዩ የጤና አገልግሎቶችን እንዲሰጡ አቅጣጫ መቀመጡን ኃላፊው አመልክተዋል። በተለቀቁበት አካባቢዎች መሰረታዊ የሆኑ የጤና አገልግሎቶችን ለመስጠት አቅደን እየሰራ ያለ ነው። ከእነዚ ውስጥ አንዱ የመጀመሪያው የወሊድ አገልግሎት በጤና ተቋማት በቅርብ እዚያው ቶሎ እንዲጀመር ለማድረግ ጥረት እያደረግን ያለ ነው። ሁለተኛው የድንገተኛ አገልግሎቶችን ለማህበረሰቡ እንዲሰጡ ለማድረግ ጥረት እየተደረገ ነው። በሶስተኛ ደረጃ በተለይ ተመላላሽ የምንላቸው ኤች አይ ቪ በሽተኞች፣ የቲቪ በሽተኞች የስኳር በሽተኞች፣ ግፊት ያለባቸውን ማህበረሰብ ክፍሎች አገልግሎቱን እንዲጀምር ለማድረግ አስበን እየሰራ ነው ያለበት ሂደት ነው ያለው። መንግስት ደሴ፣ ኮምቦልቻ፣ ባቲና በርካታ ከተሞችን ከህወሓት ኃይሎች ነፃ እንዳወጣ መግለጹን ተከትሎ ነፃ ወደ ወጡት አካባቢዎች ሰዎች መመለስ መጀመራቸው እየተነገረ ነው። ዶክተር ደብረጽዮን ስቀል ግን ሰራዊታቸው ስልታዊ ማፈግፈግ አድርጓል ባይ ናቸው። ከተሞቹ በመንግስት ኃይል በቁጥጥር ስር መዋላቸውን ሮይተርስ ትናንት የዘገበ ሲሆን የህወሓት ቃል አቀባይ ጌታቸው ረዳ መንግስት አሳካሁት ስላለው ድል ያሉት ነገር እንደሌለ እንደሌለ አስነብቧል። ሮይተርስ አክሎም ህወሓት ባለፈው ሳምንት በጦርነቱ ስትራቴጂካዊ ማሻሻያ እያደረግኩ ነው ማለቱን ጠቅሶ ለምንና እንዴት በሚሉት ጉዳይ ላይ ግን ዝርዝር መረጃ ከመስጠት መቆጠቡን አመልክተዋል። በደብረሲና ሸዋሮቢ፣ ከሚሴና መሰል ከተሞች ተቋርጦ የነበሩ የስልክና የመብራት አገልግሎቶችም እንዳዲስ መጀመራቸው ተገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን ራጌን አመሰግናለሁኝ ለዘገባው ቀጥሎ ከኢትዮጵያ ውጭ ወደ ተጠናቀረ ዘገባ እንሸጋገራለን ኮቪድ-19 ደቡብ አፍሪካን ክፉኛ ጎሳቁሏታል ኦሚክሮን ደግሞ ያንን ህመሟን ይበልጥ እያበረታታው ነው በደቡብ አፍሪካውያን መካከል በክትባት ላይ ቸልተኝነት እንደሚታይ እየተሰማ ነው መዘናጋትም አለ በዚህ ምክንያት የሃይማኖቶች መድረክ የሚባል ተቋም ምእመናን እንዲከተቡ እየገፋፉ ናቸው ከጆበርግ ማሪዝ ዲክለርክ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል በጆሃንስበርግ በሚገኘው ቢኤፒኤስ ስዋ ሚናርያን የሚባል የህንድ እምነት ቤተ መቅደስ ውስጥ የሚገኙ በጎ ፍቃደኞች ህዝቡ በመንግሥት ወደ ተመዘገቡ የክትባት ጣቢያዎች በመሄድ የኮቪድ-19 ክትባት እንዲወስድ እያሳስቡ ነው ከመስከረም ወር ወዲህ 3ስት ሰዎችን ከትበዋል አሁን ላይ አሚክሮን የተሰኘው አዲሱ ዝርያ የቀሰቀሰውን ሌላ ዙር ወረርሽኝ ደቡብ አፍሪካ እያስተናገደች ትገኛለች። በርጁ ፓትል የመድኃኒት ቅመማ ባለሙያ በጎ ፈቃደኛ ናት። ሰዎች ሊንቀሳቀሱና ክትባታቸውን በፍጥነት ሊወስዱ የሚችሉበት ምቹ የሆነ ስፍራ ለመፍጠር ፍላጎት ነበረን። ቢኤፒስ ባፕስ የተሰኘው በጎ አድራጊ ድርጅት ደግሞ አነስ ያለ ህብረተሰባዊ ተግባር አከናውኗል። ከተለያዩ መሠረቶችና ና የስራ አይነቶች የመጡ በጎ ፈቃደኞች እዚህ አሉ። በሀገሩ ከሚገኙ ሀገራት በእጅጉ በኮቪድ ወረርሽኝ ጦስ የተደቆሰችው ሀገር ደቡብ አፍሪካ ናት። ሶስት ሚሊዮን ዜጎቿ በቫይረሱ ተይዘዋል። ዘጠና ሺህ ዜጎቿን በበሽታው ተነጥቃለች። የኮቪድ-19 መስፋፋት ለመግታት የተቋቋመው የሃይማኖቶች ፎረም የተለያዩ እምነቶች ሀብቶቻቸው እንዲያዋጡና ተከታዮቻቸው ክትባቱን በተመለከተ ያለባቸውን መዘናጋት እንዲቀይሩ እንዲያስተምሩ አድርጓል። ሟላና ኢብራሂም የፎረሙ አባል ናቸው። ኢዝ አ ፓራለል ሙቭመንት ሶ ቱ ስፒክ መሳ ለመሳ የሚሄድ ወይንም የተናበበ እንቅስቃሴ አለ። በክትባት ጉዳይ የተዘናጉ ሰዎችን በተመለከተ አሁን ባሉት ሁኔታዎች አንስማማም። ስለሆነም ሁኔታውን በተመለከተ አሉታዊ አቋም ከመያዝ ግን መፍትሄ መፈለግ አለብን ያሉት ደቡብ አፍሪካ በአመቱ መጨረሻ ሰባ በመቶ አዋቂ ዜጎቿ ቢያንስ አንድ ጊዜ ክትባት እንዲወስዱ አቅዳለች። እስካሁን አርባ በመቶ አዋቂዎቿ ብቻ አንደኛውን ዙር ክትባት ወስደዋል። መረጃዎች የሚያሳዩት ከወጣቶች መካከል የተከተቡት ጥቂት መሆናቸውን ነው። ተማሪው ታይሊን ቤኮር ወደዚህ የክትባት ጣቢያ የመጣው ለቤቱ ቅርብ ስለሆነና እንደ ሌሎች የተጨናነቀ ባለመሆኑ እንደሆነ ይናገራል። መጥፎ አልነበረም። ስፍራው ባዶ በመሆኑና ክትባቱም የማይጎዳ በመሆኑ ብዙ ሰዎች ሊከተቡ ሊፈጽሙት እንደሚገባ ይሰማኛል፣ ያለው ተንታኞች ወጣቶች ላይ ትኩረት ማድረግ ቅድሚያ ሊሰጠው እንደሚገባ ይመክራሉ። ማሪያ ፍረም በጆሃንስበርግ ዩኒቨርሲቲ መምህርት ናቸው። እነዚህ ቤተ ክርስቲያናት እና ሃይማኖታዊ ፎረም ውጤታማ መሆን ከፈለጉ ወጣቶች ላይ የሚያተክሩበትንና እንዲከተቡ የሚያበረታቱበትን መላ መፍጠር አለባቸው። ሰዎች ሀምሳ ራንድ ከፍለው ከመከተብና ቤተሰባቸውን ከመመገብ የትኛው ይሻላል በሚለው ዙሪያ የተሻለ ውሳኔ ላይ እንዲደርሱ ማበረታታት ያስፈልጋል። ፀረ ኮቪድ-19 ግብረ ኃይሉ የሃይማኖቶች ፎረም ከምእመናኑ መካከል ምን ያክሉ እንደተከተቡ እስካሁን መረጃ የለውም። ያም ቢሆን ግን ክትባቱን በአምልኮ ስፍራዎች መስጠት ጠቀሜታ እንዳለው ያምናል። ቢኤፒኤስ ሺሪ ስዋሚናሪያን የተሰኘው ቤተ እምነት ዘጠና በመቶ አባላቱ መከተባቸውን ይፋ አድርጓል። አመሰግናለሁ ማሬትንና ሀብታሙን፣ የተከበራቸው አድማጮች። የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ31 ደቂቃ ነው። በዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 7 ሰዓት ከ31 ደቂቃ ከ32 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። የስርጭት ሞገዶቻችንን ጥቂት ላስታውሳችሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው ለራዲዮ አድማጮቻችን። ለራዲዮ በቴሌቪዥን ተመልካቾቻችን ደግሞ ኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ታገኙናላችሁ። በማህበራዊ መገናኛ በዌብሳይታችን ለምትከታተሉን ደግሞ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በማህበራዊ መገናኛ ፌስቡክ ላይቭ አት ቪኦኤ አምሃሪክ፣ በዩቲዩብ፣ በኢንስታግራም ታገኙናላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በየምሽቱ ከሁለት ሰዓት ጀምሮ ለ30 ደቂቃ ያህል ወደ እናንተ የሚደርስ ጋቢና በሚል ርዕስ የሚዘጋጅ ወጣቶች ፕሮግራም አለ። እንድትከታተሉ እንድትሳተፉም እንጋብዛለን። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሽያኑ ቤላንድራዴ፣ እንዲሁም የስቱዲዮ ምስልና ድምፅ ቅንብር ራብ ማክሊን እየሰራ ነው። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጇ ጽዮን ግርማ። እኔም እያስተናገድኳችሁ ያለሁት ሶሎሞን አባተነኝ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ሁኑ። ንግድና ምጣኔ ሀብት ተከታዩ ስርጭት ዝግጅት ነው። ኦሮ ፍሬሽ ይባላል ርዕሱ። የንግድና ምጣኔ ሀብት የመጀመሪያው ዘገባ አምራችና ሸማችን በቀጥታ የማገናኘት ሐሳብ ያለው የገበያ ሰንሰለት አዲስ አበባ ውስጥ ከተቋቋመ አንድ ስድስት ሳምንታትን ማስቆጠሩን የኦሮፍሬሽ ኃላፊዎች እየተናገሩ ነው። ሸማቾች ደግሞ አንዳንድ ቪኦኤ ያነጋገራቸው በገበያ ላይ የሚታየውን የዋጋ ንረት እያረጋጋ ለመሆኑ ፍንጭ እያየን ነው ይላሉ። ይህ ኦሮፍሬሽ የእርሻ ምርቶችን ጥራቱን በጠበቀ ሁኔታ አዘጋጅቶና አደራጅቶ ተፎካካሪ በሆነ ሁኔታ ለዓለም አቀፍ ገበያ የማቅረብ ሐሳብም እንዳለው የኦሮፍሬሽ ስራ አስኪያጅ ዶክተር አደሬ አሰፋ ለቪኦኤ ተናግረዋል። ፀሐይ ዳምጠው አነጋግራቸዋለች። ሸማቾችን አናግራለች። ተከታዩን ለንግድና ምጣኔ ሀብት ፕሮግራም አዘጋጅታለች። በአዲስ አበባ ከተማ በተለያዩ አካባቢዎች በሳምንት ሁለት ቀን ቅዳሜና እሁድ የተለያዩ የግብርና ምርቶችን ህብረተሰቡ በተመጣጣኝ ዋጋ ጥራቱን የጠበቀ ምርት እንዲያገኙ ታስቦ የተጀመረው የኦሮፍሬሽ ገበያ ስድስት ሳምንትን አስቆጥሯል። በኦሮሚያ ህብረት ስራ ማህበራት ማስፋፊያ ኤጀንሲ አስተባባሪነት በኦሮፍሬሽ አማካይነት ለህብረተሰቡ እየቀረበ ያለው የግብርና ምርት ሰው ሰራሽ የኑሮ ውድነትን ያስቀረ ነው ሲሉ ያነጋገርኳቸው ገበያተኞች ገልጸዋል። ወይዘሮ ቡዛየው ተስፋዬ ሳርቤት አካባቢ ያለው የኦሮፍሬሽ ገበያ ውስጥ ነው ያገኘኋቸው። እዚህ አካባቢ የማየው ነገር በጣም መልካም ነገር ነው፣ ጥሩ ነው። በተለይ ለበላተኞች አቅራቢያ ቦታ ነው። ገበያውም እንደማየው ደግሞ ከሌሎች ገበያ ጥሩ ሁኔታ ላይ ያለ ነው። በኦሮፍሬሽ ገበያ በብዛት እየቀረበ ያለው ምርት አትክልትና ፍራፍሬ ሲሆን ሌሎችም የግብርና ውጤቶች ጭምር ይገኛሉ። አቶ በእምነት ታደሰ የአዲስ አበባ ከተማ ቄራ አካባቢ ነዋሪ ናቸው። ይህ ገበያ ከተጀመረ ወዲህ ብዙ እንግልት አስቀርቶልኛል፣ ነገር ግን አንዳንድ ምርቶች ቶሎ ቶሎ ያልቃሉ ሲሉ ገልጸዋል። እኔ በጥቆማን የመጣሁት ዛሬ ጥሩ ነው ምናምን ተብሎ፣ ግን ምንድነው ይህ ሁሉም ቢሟላ ጥሩ ነው። አሁን ለምን እዚህ ገዝተን ሌላ ቦታ እንዳንሄድ፣ አሁን ለምሳሌ ሽንኩርት፣ ድንች ምናምን የተወሰኑ ናቸው ያሉት፣ ሁሉም ሰላጣዎች ምናምን ሁሉም ቢኖር ሁሉም ሰው እዚህ ሰውን ብዙ ይኖራል መምጦሻ ብዙ ሰው ብዙ የምትፈልጊው ነገር አንድ ቦታ ካለ አንድ ቦታ ገዝተሽ ጊዜ ይቆጥባል ማለት ነው። አሁን ግን እኛ እዚህ ያላገኘነው አለ ሌላ ቦታ ልንሄድ ነው ማለት ነው። ከዚያ አንፃር ቢስተካከል ጥሩ ነው። ወይዘሮ ትዝታ ወንድሙ በተለይ ለመንግስት ሰራተኞች አመቺ ቀንና በየአካባቢው እንዲሁም በተመጣጣኝ ዋጋ መገኘቱ ጠቃሚ ነው ሲሉ ስለ ገበያው ነግረውኛል። ገበያውን ዛሬ ነው ያየሁት። ያው ጥሩ ነው፣ ምንም ጥያቄ የለውም። ሰቡ አንደኛ በቅርበት ያገኛል፣ ሁለተኛ ደግሞ በተመጣጣኝ ዋጋም ያገኛል። ስለዚህ ቀጣይነት ካለው አይ ቲንክ የተሻለ ይሆናል ብዬ አስባለሁ። ሰቡ የኑሮ ውድነቱ ካቅም በላይ ከመሆኑ ውጪ የትራንስፖርት መንገላታትም ስላለው ለማግኘት ይሄ ደግሞ በቅርብ አካባቢ ስለሚገኝ ጥሩ ነው። እኔ እዚህ አካባቢ ነዋሪም እንደሆንኩት ጥሩ ነው። አቶ ተስፎ ሁጂ በምስራቅ ሸዋ መቄ ከተማ አካባቢ በሚገኘው የመልካ ሁጂ ህብረት ስራ ማህበር አባል ናቸው። ማህበራቸው በኦሮፍሬሽ ገበያ ላይ የአትክልትና ፍራፍሬ ምርቶችን እያቀረበ ይገኛል። ማሳ ላይ ምርት አይበላሽብንም፣ ምርት አይበላሽብንም በአግባቡ መሸጥ እንችላለን። እንደ በሰለ ቶሎ መዚህ ማምትን የመሸጥ እድል አለን። እዛ ነጋዴ ብናጣ አልገዛችሁም ቢለን እዚያ ምጥር መሸጥ እንችላለን። በፊት የደላላ መጫወቻ ነው የምንሆነው። እዛ አንደላላ አልገዛም ካላ አልገዛም ማለት ማሳ ላይ ነው የሚበላሸው። አሁን ግን ከማሳ ላይ ለቅመን ይዘን መጣን፣ እዚህ መሸጥ እንችላለን ማለት በማህበሩም ተደራጅቶ እያመረቱ ያሉ ወጣቶች መልካም እድል እንደተፈጠረላቸው አክለው ተናግረዋል። አቶ ተስፉ አብዛኛው ተመራቂ ተማሪዎች አሉ። አንድ ሶስት ተመራቂ ተማሪዎች አሉ። ስራው የተቀመጡ የተወሰኑት ደግሞ ባትክልት እርሻ ላይ ሆነው በቂ ገቢ አላገኙ። ማሳችን የተበታተነ ነበር። በአንድ ላይ ሰብስበን ነው ማሳውን ይህ ክላስተር የሚባል አሰራር በእርሻ ግብርና የዘረጋልና አለ በእሱ አሰራር ነው በአንድ ላይ ማሳችን አድርገን በብረት አስሩ ሄክታር በአንድ ቦታ አድርገን መስራት የጀመረ ነው ማለት ነው። ኦሮፍሬሽ ጥራቱን የጠበቀ በተመጣጣኝ ዋጋ የግብርና ምርቶችን ቀጥታ ከአምራች ወደ ሸማች ማድረስ አላማ አድርጎ ወደ ስራ የገባ ነው ሲሉ የኦሮፍሬሽ ስራ አስኪያጅ ዶክተር አደሬ አሰፋ ለአሜሪካ ድምጽ ገልጸዋል። ኦሮፍሬሽ የዛሬ አንድ ወር ከአንድ ሳምንት ጊዜ ሆኖታል። እዚሁ አሁን ባለንበት ቦታ ላይ በክቡር ፕሬዚዳንታችን አቶ ሽመልስ መለስ አብዲሳ እንዲጀመር የተደረገው ኦሮፍሬሽ ሲቋቋም ብዙ አላማዎችን ይዞ ነው የተነሳው። አንደኛውና ትልቁ አላማው የማህበረሰባችንን ህይወት መለወጥ ነው ነው ለምሳሌ ገበያ በማረጋጋት ብዙ ጊዜ እዚህ የአትክልትና ፍራፍሬ እንዲሁም ሌሎች የግብርና ምርቶች ላይ ሰው ሰራሽ የሆነ የዋጋ ንረት ይታያል። ይህንን ለመቅረፍ ትልቁ ሚና ይጫወታል ማለት ነው ሮፍርሽ። ሌላው ደግሞ ይህንን የማህበረሰቡን ህይወት፣ የማህበረሰቡን ኢኮኖሚ ማሳደግ የሚለው ነገር ላይ ስራዎች የስራ ዕድል ይፈጥራል። በቀጣይነትም ኦሮፍሬሽ የገበያ ትስስሩን እስከ አለም አቀፍ ደረጃ ለማስፋት እቅድ አለው ሲሉ ነግረውኛል። ዶክተር አደሬም አሁን በአዲስ አበባ ከተማ በተለያዩ ቦታዎች የተጀመረውን የኑሮ ንረት ለመቅረፍ በሳምንት ሁለት ቀን በቋሚነት ምርቶችን የማቅረብ ተግባር በተለያዩ የኦሮሚያ ክልል ከተሞችም በተደራጀ ሁኔታ ወደ ስራ ለመግባት እየተሰራ ነው ሲሉ ኃላፊው ገልጸዋል። ኦሮፍሬሽ ወደ ፋብሪካ ወደ ፋብሪካ ምርቶች የሚገባ ይሆናል። ይህን ሁሉ ሲያደርግ የሀገር ውስጥ ገበያን ብቻ አስበው አይደለም ያደርገው። ወደ ውጭም ይልካል፣ የውጭ ምንዛሬም ለሀገሪቷ ያመጣል ማለት ነው። ኦሮፍሬሽ የኦሮፍሬሽ ገበያ በከተማዋ እንዳሉት ሌሎች መደበኛ ገበያዎች ሁሉ የደራ ገበያ ነው። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ አመሰግናለሁ። ጸሐይ ለዘገባው። የዛሬ ንግድና ምጣኔ ሀብት ሌላም አጠር ያለ ዘገባ ይዟል። ወደዚያው እንሸጋገር። አሁን የኢትዮጵያ ገጽታ በአሁኑ ጊዜ በዓለም አቀፍ ደረጃ በተለይ እየተገለጸ ያለው በሰሜን አካባቢዋ ካለው የጸጥታ መደፍረስና አለመረጋጋት ጋር እየተያያዘ ነው። በዚህ ሁኔታ ውስጥ ግን የኢትዮጵያ መንግስት በዓለም ዙሪያ ለሚገኙ ትውልደ ኢትዮጵያ ጥሪ አስተላልፏል። ገናንና ተከታይ በዓላትን ኢትዮጵያ መታችሁ አክብሩ የሚል ይህንን ጥሪ ተከትሎ የኢትዮጵያ አየር መንገድ ለአንድ ሚሊዮን ወደ አገር ቤት ዘመቻ ከትናንት ሰኞ ጀምሮ የ30 ከመቶ ቅናሽ ማድረጉን በቲኬት ዋጋ ላይ አስታውቋል። በሰሜን አሜሪካ የኢትዮጵያ አየር መንገድ ይቅርታ፣ ይቅርታ፣ በሰሜን አሜሪካ የኢትዮጵያ አየር መንገድ ቢሮ ዳይሬክተር አቶ ንጉሱ ወርቁን ደረጀ ደስታ አነጋግሮ ተከታዩን ዘግቧል። አቶ ንጉሱ እንደሚሉት ቅናሹና መንግስታዊ ጥሪ ከመታወጁ በፊት በርካታ ኢትዮጵያውያን ወደ አገራቸው ለመሄድ ትኬቶቻቸውን ገዝተዋል። ይህ በዚህ የታሳስ ወር የተለመደ ነው፣ የሚሉት አቶ ንጉሱ ቅናሹ ያስፈለገበትን ምክንያት እንደሚከተለው ይገልጻሉ። ዲሴምበር እንግዲህ አስቀድሞ መንገደኞች ቡክ አድርገዋል ብዙዎቹ ሴቶች ተሽጠዋል። ነገር ግን የገና በዓል በጃንዋሪ የሚውል ስለሆነ እንደዚሁም ደግሞ በጥምቀት በዓል አለ፣ ትልልቅ በዓላቶች አሉ። እንግዲህ እነዚህን ግምት ውስጥ በማስገባት በሙሉ ጃንዋሪ መንገደኞች እንዲሄዱ፣ ምክንያቱም በረፍት ምክንያት በተለያየ ሁኔታ ለገና መሄድ ያልቻለ ወይ ለጥምቀት እንዲሄድ ወይም ከዛም አሳልፎ እንዲሄድ በአንድ ወር ሙሉን ሰፊ አድርገን እድል ሰጠናል። ሽያጩን ደግሞ ለአስራ አምስት ቀን ከዛሬ ጀምሮ እንዲሆን አድርገን ሰላሳ ፐርሰንት ድረስ ቅናሽ አድርገናል። ይሄ ማለት እንግዲህ ዜጎች ያላቸውን እረፍት አመቻችተው ወደ ሀገራቸው እንዲሄዱ ለማድረግ ማለት ነው። ይሁን እንጂ ከትናንቱ ቅናሽ በኋላ አየር መንገዱ ብዙ የስልክ ጥሪዎችን መቀበሉን የገለጹት አቶ ንጉሱ ውጤቱ ምን ያህል ሊሆን እንደሚችል ከአስራ አምስት ቀን በኋላ እናያለን ብለዋል። እንግዲህ ዛሬ ጀምሮ ነው በኦፊሻል ያደረግ ነው ማለት ነው። እና በዝርዝር ምን ያህል ሰላሳ ፐርሰንቱን ለመንገደኞቻችን የገለጽ ነው። ጥሪዎች አይተናል። ከወትሮ የተለየ ጥሪዎች፣ ነገር ግን ይህንን በመጠበቅ ስለነበሩ ከነገ ጀምሮ ነው የሚሆነው። እንግዲህ ምዝገባው እሱ እሱን ቁጥር ለአስራ አምስት ቀን ድረስ የዛን ቁጥር ደምረን በፌስቡካችን ወይም በተለያዩ ሁኔታዎች የምናሳውቀው ይሆናል። ግን መግለጽ የምንችለው ከፍተኛ የሆነ ፍላጎት በመደወ መረጃ በመጠየቅ ከፍተኛ መነሳሳት አይተናል። ቁጥሩን ደግሞ እንግዲህ ሜቢ ከአስራ አምስት ቀን በኋላ ሴልሱ ሲጠናቀቅ እናሳውቃለን። መንግስት አንድ ሚሊዮን ትውልደ ኢትዮጵያውያን ወደ አገር ቤት እንዲመጡ ጥሪ አድርጓል። ለመሆኑ ያን ያህል ቁጥር የሚመጣ ቢሆን አየር መንገዱ ብዛት ያለውን መንገደኛ በአንድ ጊዜ የማስተናገድ አቅሙ ምን ያህል ነው የሚል ጥያቄ ያነሳውላቸው። እኛ እንግዲህ ያው ኮሜርሻል ኤርላይን እኛ እኛ አሁን በዚህ ጊዜ የምንጠብቀው ከፍተኛ ከቁጥሩ አንጻር በርካታ ኢትዮጵያኖች ትውልድ ኢትዮጵያኖች ከፍተኛ የስልክ ጥሪ አይተናል። ይሄንን እንግዲህ ሰሞኑን ወደ ምዝገባ ይለወጣል ብለን እንጠብቃለን። ፍላጎቱ ካለ አቅርቦቱን እናስተካክላለን። ለምሳሌ የአይሮፕላኖቻችን ባለ ሁለት መቶ ሀምሳ የሚወስዱ አሉ። ሶስት መቶ የሚወስዱ መንገደኞች አሉ። ሶስት መቶ መንገደኛ የሚወስድ አይሮፕላን አለን። አራት መቶ የሚወስድ መንገደኛ አለን። ሶ በመጀመሪያ የምናደርገው የመንገደኞቹ ቁጥር ለምሳሌ ሁለት መቶ ከሆነ ሶስት መቶ መሆን ይችላል። ቡክ ያደርጋሉ። አራት መቶ ቢሆን ትልቁ አይሮፕላናችንን እንዲበር እናደርገዋለን። ግን ከዛም በላይ ለምሳሌ ቢሆን ለምሳሌ ከዛ በላይ ከፍተኛ ያለ መንገደኛ ከተመዘገበ ደግሞ ፓራሌል ፍላይት የምንለው ሰ ሁለት አውሮፕላኖች በአንድ የሚመጡበት ማዘጋጀት እንችላለን። ለሁሉም ነገር መምዝገባው የተመዘገበው መንገደኛ ካለ አውሮፕላኖቻችንን በዛው መጠን እስኬጁል እናደርጋቸዋለን። አሁን አሁን እየሆነ ያለው ምንድን ነው? ያለ ስኬጁሎች አሉ፣ በረራዎች አሉ። በዛ መንገደኛ ይመዘገባል። የተመዘገበውን የመንገደኛ ቁጥር እያየን የአይሮፕላኖቹን አቅም ትልቅ ትልቅ ትልቅ እናደርገዋለን ማለት ነው። ይሄ በሂደት በየቀኑ ነው የምናየው። ለምሳሌ ዛሬ ስንት ሰው አለ፣ ነገ ስንት ሰው ተመዝግበዋል እያል የአይሮፕላኖቹን ትልቅ አይሮፕላኖች እየመደብን እንሄዳለን። ከዛም የማይቻል ከሆነ ደግሞ ፓራሌል ፍላይቶች፣ ሌላ ተጨማሪ ሁለት በረራዎች ማድረግ እናደርጋለን። መንገደኞቹ ያለውን እድል ተጠቅመው እንዲመዘገቡ ነው የማሳስበው። በዚህ አጋጣሚ በሰሜን ኢትዮጵያ ባለው አለመረጋጋትና ወቅታዊ ሁኔታ የተነሳ አንዳንድ አገሮች ዜጎቻቸው ከኢትዮጵያ በአስቸኳይ እንዲወጡ እያዘዙና እየመከሩ ነው። ኢትዮጵያ ደግሞ በውጭ ያሉ ትውልድ ኢትዮጵያውያን ወደ አገር ቤት እየጠራች ነው። ለመሆኑ በሰሜን ኢትዮጵያ ያለው ግጭትና አለመረጋጋት በአየር መንገዱ አገልግሎት ላይ በቀጥታም ሆነ በተዘዋዋሪ ያስከተለው ተጽዕኖ ምንድን ነው? ዓለም አቀፍ በረራዎች ላይ ምንም ተጽዕኖ የለውም ማለት ይቻላል። ምክንያቱም እንደሚታወቀው ብዙ መንገደኞቻችን ኮቪድ በፊትም አሁንም በቅርቡ ጊዜም ለሚሆን ሁኔታ እስከ ስልሳ አምስት በመቶ የእኛ መንገደኞች ትራንዚት ናቸው። በአዲስ አበባ በኩል አድርገው ወደ አፍሪካ ወደ ተለያዩ ከተሞች የሚሄዱ መንገደኞች ናቸው ሶ በዚህ ረገድ ምንም ያየነው በቁጥር የሚገለጽ ምንም አይነት ተጽዕኖ የለውም። የአገር ውስጥ በረራዎች እንግዲህ እንደሚታወቀው አንዳንድ በረ ወደ ሰሜን ለምሳሌ ወደ መቀሌ የሚሄዱ ፍላይቶች በረራዎች ኦፍኮርስ በዚህ ምክንያት አይካሄዱም። በዛ አካባቢ ከሚደረግ በረራ መስተጓጎል ውጪ ለምሳሌ ወደ ወደ ምስራቅ ኢትዮጵያ፣ ወደ ደቡብ ኢትዮጵያ የሚሄዱ በረራዎች በሙሉ ከዛ በዘለለ ግን በዓለም አቀፍ በረራዎቻችን ላይ ምንም አይነት የመንገደኛ ቁጥር የመቀነስ ምንም ነገር የታየ ነገር የለም። ከዩናይትድ ስቴትስ ወደ ኢትዮጵያ ስለሚደረገው በረራ አቶ ንጉሱ ይህን ብለዋል። ኮቪድ እንደገባ እንግዲህ ኦልሞስት የዛሬ ሁለት ዓመት አካባቢ ትንሽ መቀዛቀስ ታይቶ ነበረ። ከዛ በኋላ ግን ላለፉት አንድ ዓመት በላይ በተከታታይ በረራዎቻችን በየቀኑ እየተከናወኑ ናቸው። አሁን ለምሳሌ ከዲሲ በየቀኑ እየበረን ነው። ከሺካጎም እንደዚሁ ወንበር ላይ ወደ አምስት ፍላይቶች በር ነበር። አሁን በዲሴምበር ጃንዋሪ በየቀኑ ነው የምንበረው። ኒውዮርክም እንደዚሁ በየቀኑ እየበረን ነው። እንዲሁ ሁል ጊዜ ዲሴምበር የመንገደኛ ቁጥር የሚጨምርበት ወቅት ነው። ምርት ቤቶች አሜሪካ ሲዘጉ፣ አንዳንድ እረፍቶችን፣ ክሪስማስን ግምት ውስጥ በማስገባት ብዙ መንገደኞች ይሄዳሉ እና አሁን ለምሳሌ ቢታይ በአሁን ሰዓት የዲሴምበርን በረራዎቻችን ሙሉ ሆነዋል። የበረራዎች ብቻ ሳይሆን የመንገደኞች ሁኔታም ባለው ወቅታዊ ሁኔታ ያልቀነሰ መሆኑን አቶ ንጉሱ ያስረዳሉ አንዱ የኮቪድ ተጽዕኖ አለ፣ በሰሜን አካባቢ የሀገራችን ወቅታዊ ሁኔታ አለ። ሁለቱምን አስገብተን ስናየው የመንገደኞቹ ቁጥር ትራንዚትም ሆነ ወደ አዲስ አበባ የሚሄደው መንገደኛ ወይም የተለያየ ክፍለ ሀገር የሚሄደው መንገደኛ ምንም የቀነሰ ቁጥር የለው። እንግዲህ ቁጥሩን ነው የምናየው። አንዳንድ ሀገሮች ዜጎቻቸው ኢትዮጵያን በአስቸኳይ ለቀው እንዲወጡ ሲመክሩ ይስተዋላል። በዚህ የተነሳ ኢትዮጵያን ለቀው የወጡ እናንተ በምትሰጡት የበረራ አገልግሎት የተንጸባረቀ ወይም ያስተዋላችሁት አለ የሚል ጥያቄ ተነስቶላቸዋል። አይቲንክ ብዙ ሰዎች ሁኔታውን ያገናዘቡ ይመስለኛል። እንደዚህ አይነት መግለጫዎች አይተናል። እኛም ግን አብዛኛው ሁኔታ የሚኖርበት የተወሰኑ መንገደኞች በመደናገጥ ይወጡ ይኖራሉ አሉ። ነገር ግን በስታቲስቲክስ ደረጃ ለመግለጽ አይቲንክ ብዙ ሰዎች ኢትዮጵያኖችም ሆኑ ትውልደ ኢትዮጵያኖች ሆኑም የውጭ ሀገር ዜጎች መግለጫዎቹን በአንድ ጎን እያዩ በሌላ በኩል ደግሞ ወቅታዊ ሁኔታውን እየኖሩበት እያዩ ስለሆነ በቁጥር ደረጃ በሚገለጽ ሁኔታ ለምሳሌ አምና ከወጣው ከአምና በዲሴምበር ከኢትዮጵያ የወጣው ሰው መንገደኛ ዘንድሮ ወይ ካቻ አምና ጋር ሲወዳደር አሁንም በቁጥር የሚገለጽ ያን ያህል ይሄ ጨመረ ቀነሰ ብለን በስታቲስቲክስ ደረጃ ለመግለጽ የሚያሳየን መንገደኛ ከኢትዮጵያ አልወጣም። እንደዛ አያሳይም ቁጥሩ ማለት ነው። ከሌላው ወቅት ለምሳሌ ከአምና ዲሴምበር ወይ ከአቻ አምና ዲሴምበር ወይ ከዛሬ ሁለት ዓመት ዲሴምበር ከኢትዮጵያ የወጣው ወይም ኖቨምበር ቁጥር ሲታይ ምንም የተጋነነ የመንገደኛ ቁጥር የወጣ ማለት ነው ኢትዮጵያን ለቆ አይታይም። በዩናይትድ ስቴትስ የኢትዮጵያ አየር መንገድ ዳይሬክተር አቶ ንጉስ ወርቁን አመሰግናለሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ ጤና ደረጀን አመሰግናለሁ። እኔ ደግሞ ተከታዩ ዘገባችን ሌላ ዓለም አቀፍ ጉዳይን ይመለከታል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የአፍሪካ ኅብረት ሊቀመንበር ሙሳ ማህመድ ፋኪ ባለፈው ሳምንት አጋማሽ ላይ ኒውዮርክ ላይ ተገናኝተው ተጨዋውተው ነበረ። በበርካታ የአህጉሪቱና ዓለም አቀፍ ጉዳዮች ላይ ተነጋግረዋል። የኢትዮጵያንም ጉዳይ አንስተዋል ግጭቱና የህዳሴ ግድብ ጉዳይ ካነሷቸው ነጥቦች መካከል ነበር። ኤደን ገረመው ተከታዩን ይዛለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪም መሐመት ረቡዕ ዕለት በአምስተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ዓመታዊ ስብሰባ ላይ ተገኝተው በተለያዩ ጉዳዮች ላይ የተወያዩ ሲሆን በውይይታቸው ባነሷቸው አንኳር ጉዳዮች ዙሪያ ከጋዜጠኞች ጋር ቆይታ አድርገዋል። ሁለቱ ባለስልጣናት አፍሪካ ህብረትና የተባበሩት መንግስታት ድርጅት በሀያ ስልሳ ና በሀያ ሰላሳ የዘላቂ ልማት አጀንዳዎችና ና በሰብአዊ መብት ጉዳዮች የጋራ ማዕቀፍ ዙሪያ መወያየታቸውን አስታውቋል። በኢትዮጵያ ጉዳይ ላይ ጋዜጠኞች ጥያቄ ያነሱ ሲሆን በአሁን ሰዓት ኢትዮጵያ ውስጥ ያለውን ግጭት ለማስቆም በአፍሪካ ህብረት በኩል ስለሚደረገው ጥረት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ለቀረበላቸው ላቸው ጥያቄ እንዲህ ሲሉ አስረድተዋል። ያና ኖቨምበር 2020 ኢትዮጵያን በተመለከተ እንደ አውሮፓውያን የዘመን አቆጣጠር በህዳር 2020 ዓ ም በትግራይ ችግር ነበር። ካለፈው ዓመት ህዳር 9 አንስቶም የአፍሪቃ ህብረት በጉዳዩ ላይ ስራ ጀምሮ ነበር። ድርጅቱ የኢትዮጵያ ሉዓላዊነት አንድነትና ራስ ገዝነትን አረጋግጧል። በተመሳሳይ ደግሞ ይህን መሰል ችግሮች ሊፈቱ የሚችሉት ፖለቲካዊ በሆነ ውይይት እንደሆነ አቋም በመያዝ እስካሁን እንደጸናን እንገኛለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም የአፍሪቃ ህብረት ጊዜያዊ ፕሬዚዳንት እንዲሁም ከአፍሪካ ህብረት ኮሚሽን ጋር በመሆን ሶስት የቀድሞ የሀገር መሪዎችን በመምረጥ በሁለቱ አካላት መካከል እንዲያሸማግሉ ልዩ ልዑክ ልከን ነበር። ይህን መሰል ጥረቶችም መጀመሪያ ላይ የሚቻሉ አልነበሩም። የፌዴራል መንግስቱ ይሄ የሀገር ውስጥና የፍትህ ጉዳይ ነው ብሎ ያምን ነበር። እነህ ሰዎች የጦር ሰራዊቱን አባላት የገደሉና በጦር ሰራዊቱ ላይም ጥቃት የከፈቱ ነበሩ። ስለዚህም የመንግሥት አቋም ያ ነበር። ከዚያ በኋላ ግን ችግሩ ወደለየለት ጦርነት በማምራት መባባስ ያዘ። ነሐሴ ወር ላይ እኔ ራሴ የቀድሞውን የናይጄሪያ ፕሬዚዳንት ኦሉሴጉን ኦቦሳንጆን በአፍሪቃ ተፋሰስ ሀገሮች በተለይም ደግሞ በኢትዮጵያ ላይ ትኩረት በማድረግ እንዲሰሩ ልዩ ልዑክ አድርጌ የመረጥኳቸው እሳቸውም በሁለቱም ወገኖች መካከል ዳግም ግንኙነት እንዲጀመር አድርገዋል። በአዲስ አበባ በጣሊያንና ትግራይ መካከል ተመላለሱ። እስካሁን ድረስም ሶስት ጊዜ ተመላልሰዋል። ሁለቱንም ወገኖች አዳምጠዋል። መንግሥት ህወሀት ወደ ድንበሩ እንዲመለስ ይሻል። በተጨማሪም የጠቅላይ ሚኒስትር አብይ አህመድን መንግስታዊ ህጋዊነት እንዲቀበልና እውቅና እንዲሰጥ ይፈልጋል። በሌላ በኩል ህወሀቶች የሰብአዊ አቅርቦት እንዲሻሻል ይፈልጋሉ የጉዞ ኮሪደሮች እንዲከፈቱ የኤርትራ ኃይሎች ለቀው እንዲወጡና በክልሉ የህዝብ አገልግሎት አቅርቦቶች እንዲመለስም ይፈልጋሉ። በሰፊው ካነሳነው በሁለቱም ወገኖች በኩል እነኚህ ችግሮች ናቸው የሚነሱት። ከሁለቱም ጋር መነጋገራችንን ብንቀጥልም እንዳለመታደል ሆኖ ግን በተጨባጭ አሁን ያለው ጦርነቱ ቀጥሏል። በእርግጥ ሰሞኑን ግንባር ላይ ጦርነቱ እንደቀጠለና ብሎም መረጋጋት እየመጣ መሆኑን አይተናል። ነገር ግን ይህ ሁኔታ በጥልቅ ያሳስበናል። ከዚህ አኳያ ከተባበሩት መንግስታት ድርጅት ጋር አንድ ላይ ቆመናል። የሚያሳስበን ጉዳይ የተኩስ አቁም ነው። ይሄ በእርግጠኝነት መሆን አለበት። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አሁን ላይ ነገሮች እየተሻሻሉ መምጣታቸውን እንዲህ ሲሉ ገልጸዋል። ኒስ 157 ትራክስ ራድ ቱ ሜካላ መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብዓዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል። ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግሥታት ድርጅት በረራዎቹን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ። ከዚሁ ጋር ተያይዞ የመንግስታቱ ድርጅት ከሰሞኑ ተጨማሪ መረጃዎችን ያወጣ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 3.7 ሚሊዮን ሰዎች፣ በአማራ ክልል 500ሺህ በአፋር ክልል አምስት ነጥብ ሁለት ሚሊዮን የሚሆኑ ደግሞ በትግራይ ክልል ከፍተኛ የሆነ የምግብ ድጋፍ ይሻሉ ሲሉ አስታውቋል። ከእነዚህ ውስጥም 400 ሺህ የሚሆኑት ከፍተኛ በሆነ ረሃብ ውስጥ እንደሚገኙም ገልጸዋል። ቃል አቀባዩ አያይዘውም ባለፈው ሳምንት 157 የሰብአዊ ድጋፍ አቅርቦትን የጫኑ መኪኖች መቀሌ መድረሳቸውን ዳግም ያስታወሱ ሲሆን ነገር ግን ወደ ትግራይ ክልል ከባለፈው ነሐሴ ወር ጀምሮ የነዳጅ አቅርቦት አለመድረሱም በመግለጽ በአሁን ሰዓትም ስምንት የነዳጅ መኪኖች የአፋር ክልል ለመውጣት ፍቃድ እየጠበቁ ነው ሲሉ ገልጸዋል። ከባለፈው ሳምንት ጀምሮም በሳምንት ሁለቴ ከአዲስ አበባ መቀሌ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ሰራተኞች የአየር ጉዞ መጀመሩንና ና ሰራተኞችን ማለዋወጥ እንዲሁም ለስራ ማስኬጃ የሚያገለግል ገደብ ያለው የጥሬ ገንዘብ መተላለፉንም አስታውቀዋል። በትግራይ የውኃና የንጽህና አገልግሎት ድጋፍ ለሚሹ 27 ሺህ ሰዎች እርዳታ መደረጉን፣ የጤና ድጋፍ ለሚሹ 23 ሺህ ሰዎች እንዲሁም ለ179 ሺህ ሰዎች ደግሞ የ የምግብ ድጋፍ መደረጉንም አስታውቋል። በተመሳሳይ በአማራና በአፋርም የሰብአዊ ድጋፍ መጨመሩንና በደሴ ለ35 ሺህ ሰዎች በኮምቦልቻም ለ79 ሺህ የሀገር ውስጥ ተፈናቂዎች የምግብ ድጋፍ ደርሷል ሲሉ አስታውቀዋል። በአፋርም ለ86 ሺህ ሰዎች ተመሳሳይ እርዳታ መደረጉን ገልጸዋል። ከአፍሪካ የጸጥታ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀመድ የህዳሴው ግድብን ጉዳይ። ነሱ ሲሆን የህብረቱ ሊቀመንበር ፕሬዚዳንት ቴክሸዴ ሰላማዊና ገንቢ የሆነ መፍትሄ ለመፈለግ የሚያደርጉትን ጥረት በማድነቅ አልፈዋል። ከጸጥታ ጋር ተያይዞም የማዕከላዊ አፍሪካ ያለው የጸጥታ ችግር፣ ሽብርተኝነትና የቻይና ጉዳይን በተመለከተ ያለው ችግር ምን ይመስላል በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳፋኪ የአፍሪካ ቻይና ግንኙነት እንደ ችግር መታየት የለበትም ሲሉ አስረድተዋል። ይሄ እንደ ችግር ያነሳችሁት ነገር እኔ እንደ ችግር ችግር አላያውም። ችግሩ በአህጉሪቱ ያለ ነው፣ ይህን እናውቃለን። ከቻይና ጋር በትብብር በሚኒስትሮች ደረጃ በዳካር ሴኔጋል የቻይና የአፍሪቃ ፎረም አለን። ለተለያዩ አይነት ጥምረቶች፣ በተለይም ለምጣኔ ሀብታዊ ጥምረት ነፃ ይሆን አህጉር ነን። ለእኛ ቁልፉ የሀገሪቱን ፍላጎት መጠበቁ ነው። ይህም በአህጉር ደረጃም ሆነ በሀገር ደረጃ እየተከበረ ነው። ሊቀመንበሩ በአህጉሪቱ የሽብርተኝነት ስጋት መኖሩን አንስተው ከሊቢያ እስከ ሞዛምቢክ በተለይም በሰህል አካባቢ ከፍተኛ የሆነ የሽብርተኝነት ስጋት አለ ያሉ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአፍሪካ ተልዕኮ ጋር በመሆን ሽብርተኝነትን የመዋጋት ኃላፊነት እንዳለውም አሳስበዋል። ሁለቱ ባለስልጣናት በቀጣይ ስድስተኛው የአፍሪካ ህብረት የተባበሩት መንግስታት ስብሰባ በጋራ በሚደረ ስምምነት በመጪው በጎርጎሮሳውያኑ ሃያ ሃያ ሁለት እንደሚደረግ አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አመሰግናለሁ ኤደን ለዘገባው። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ የዕለቱን መረጃዎች አጥር አጥር አድርጌ ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 47 ብር ከ98 ሳንቲም መመንዘሩን ዛሬ የኢትዮጵያ ብሔራዊ ባንክ አስታውቋል። በኤንቢኢ ባንክ ዶት ኮም ላይ 17 ምንዛሬዎችን የያዘ ዝርዝር ሰፍሯል ማግኘት ትችላላችሁ። የዶላር የባንክ መግዣ ዋጋ ነው 47 ብር ከ98 ሳንቲም። ቀደም ሲል የገለጽኩላችሁ የመሸጫ ዋጋው 48 ብር ከ94 ሳንቲም ነው። ዩሮ መግዣው 54 ብር ከ30፣ የባንኩ መሸጫ ዋጋ 55 ብር ከ45 ሳንቲም ነው። የአዲስ አበባ ሙቀት ነገ ፀሐያማ ነው የሚሆን የምትሆነው አዲስ አበባ ከፍተኛ ሙቀቷ 24 ዲግሪ ሴልሲየስ ይሆናል። ዝቅተኛው 6 ዲግሪ ሴልሲየስ እንደሚሆን ነው የአየር ሁኔታ ትንባዮች የተናገሩት። አብዛኛው የሀገሪቱ ክፍሎች አልፎ አልፎ ከሚታዩ የተቆራረጡ ደመናዎች በስተቀር ፀሐያማ እንደሚሆኑ ነው ትንባያዎቹ የሚናገሩት ከ አንዳንድ የዕለቱ ሁኔታዎች የዕለቱ ዕለቱን በታሪክ ውስጥ መለስ ብለን እስቲ ደግሞ እናስታውስ። ልክ የዛሬ 137 ዓመት ዛሬ ዋሽንግተን ዲሲ ላይ ቆሞ የምታዩት የዋሽንግተን ምልክት፣ ዋሽንግተን ሐውልት ተሰርቶ ተጠናቀቀ። ይህንን ጫፉ ላይ የምታዩት የመጨረሻዋ ፒራሚድ ቅርጽ የተቀመጠችው ልክ በ የቅርታ፣ በ1884 ዓ.ም ነበረ። ዲሴምበር 6 ኮንግረሱ ለጆርጅ ዋሽንግተን፣ ለመጀመሪያው ፕሬዚደንት፣ ለሀገሪቱ የአብዮታዊ ጦርነት ጀነራል ማስታወሻ መታሰቢያ እንዲቆም የወሰነው ገና ዩናይትድ ስቴትስ ወጣት መንግስት በነበረችበት ጊዜ ነበር በ1783 ዓመተ ምህረት ማለት ነው ወደ ሌላ የዕለቱ ደግሞ ታሪክ ልውሰዳችሁ በኪሳችን ውስጥ ተቀምጣ የምናያት ወይም ከኪሳችን ቆፍረን የምናገኛት መቅረጫ ከተሰራች ዛሬ ልክ 124 ዓመት ሆናት። የአሜሪካው ፈጣሪ ጆን ሊ ላቭ ነበረ መቅረጫዋን ሰርቶ ኪሳችን ውስጥ ያስቀመጠልን። እናመሰግናለን ጆን ሊላቭ። ከዚያ በተረፈ እንደው ለጠቅላላ እውቀታችን ስለ ብርሃን ፍጥነት ብዙ ጊዜ ሲነገር እንሰማለን። ስለ ብርሃን ፍጥነት ጥቂት እንነጋገር። ዛሬ የሰው ልጅ ባለው ቴክኖሎጂ የብርሃን ፍጥነት በአማካይ ወደ 10 ኪሎ ሜትር ይሄዳል። ብርሃን ግን በሰከንድ ውስጥ 300,000 ኪሎ ሜትር ነው የሚፈነጠረው። ክቡራትና ክቡራን አድማጮች የምሽቱ ስርጭታችን በዚሁ ተጠናቀቀ። ፕሮዲሰሩ በፕሮዲውሰሩ ኤልያስ አስማረ፣ በዋና ዘጋጇ ጽዮን ግርማ፣ በመላ የስቱዲዮ ቴክኒሽያኖችና ባልደረቦቻችን ስም የምሰናበታችው ሰሎሞን አባተነኝ ጤና